በዓለም ዙሪያ ዝናቸው የናኙ እውቅ አትሌቶችን ጨምሮ ስድስት ኢትዮጵያውያን አትሌቶች በአበረታች ንጥረ ነገር መጠርጠራቸው ለመጀመሪያ ጊዜ ከተነገረና የስፖርቱን ቤተሰብ ካስደነገጠ ሁለት ዓመት ግድም ሆኖታል። ዛሬም ድረስ ግን የአበረታች ንጥረ ነገር ጉዳይ ለኢትዮጵያ ስፖርት በተለይም ለአትሌቲክሱ ራስ ምታት የሆነ ይመስላል። አዲስ አበባ ውስጥ የተከለከሉ አበረታች ንጥረ ነገሮችን ያለሐኪም ፈቃድ ሲሸጥ ነበር የተባለ መድኃኒት ቤትም የውጭ ሀገር መገናኛ ዘዴዎች ምርመራ ዘገባ ውጤትን ተከትሎ እስከ መዘጋት ደርሷል። ግሸን መድኃኒት ቤት በዓለም አቀፍ ጽረ አበረታች ንጥረ ነገር ኩባንያ የተከለከለ መድኃኒት መሸጡ ተዘግቧል። ዶክተር አያሌው ጥላሁን በፌዴራል ወጣቶችና ስፖርት ሚኒስቴር የስፖርት ሕክምና ዳይሬክቶሬት ዳይሬክተር ናቸው። በውጭ አገራት የመገናኛ አውታሮች ዘገባ የተጠቀሰው መድኃኒት ለተለያዩ የህመም አይነቶች እንዲውል በተለያዩ መድኃኒት መደብሮች ውስጥ በሐኪም ትዕዛዝ የሚሸጥ መሆኑን ተናግሯል። አሁን ችግሩ በምን ተከሰተ? መድኃኒቱ በግሸን ፋርማሲ ይገኛል። በግሸን ፋርማሲ ሲገኝ ይሄ ሃይ ፖቴንሲ ካላቸው ትላልቅ ቅመሞች አንዱ ነው። እንዴት እንደሚሰጥ በማን እንደሚታዘዝ፣ ወዴት እንደሚሄድ ሬጅስተርድ ነው። አሁን ጉዳዩ በምንድን ነው የተከሰተው? ያለምንም ማዘዣ እነኛ ሰዎች ነጮቹ ማለት ነው መተው ተራ በተራ ወደ ዘጠኝ ብልቃጥ ገዙ። ዘጠኝ ብልቃጡን ሲገዙ እነኝህ ነጮች ስለ ስፖርት አወር የሆኑ ከፍተኛ አቅም ያላቸው እነኝህ ቅመሞች ደግሞ ወደ አትሌቶች ከሄዱ ችግር እንደሚፈጥሩ ስለሚያውቁ ስህተት ተሰርቷል አሉ። አንኳኩ ትበቅ ሆኖም በኢትዮጵያ የጸረ አበረታች ንጥረ ነገር ዘመቻው ከፍተኛ ነው ሲሉ ዶክተር አያሌው ተናግሯል። በውጭ ሀገራት የመገናኛ አውታሮች የቀረቡት የሰሞኑ ዘገባዎች እንደሚያመለክቱት ከሆነ ግን ኢትዮጵያ በጸረ አበረታች ንጥረ ነገር ዘመቻ ዙሪያ የምታደርገው እንቅስቃሴ ጥያቄ የሚያጭር ነው። እንደ ዘጋርዲያንን የመሳሰሉ የውጭ ሀገር ጋዜጦች በዓለም አቀፍ ጸረ አበረታች ንጥረ ነገር ኩባንያ የተከለከሉ ኢፒኦን የመሳሰሉ መድኃኒቶች አዲስ አበባ ውስጥ በቀላሉ መግዛት እንደሚቻል ዘግቧል። በጀርመንኛ ምጻሩ አኤርዴ የተሰኘው የቴሌቪዥን ጣቢያ የአበረታች ንጥረ ነገር ባለሙያ ሃዮ ዘፕልት ወደ ኢትዮጵያ በማቅናት ባቀረቡት የምርመራ ዘገባ ደግሞ አበረታች ንጥረ ነገር በኢትዮጵያ ዛሬም ድረስ አሳሳቢ መሆኑን ተናግሯል። ኢትዮጵያ ውስጥ በድብቅ ካሜራ የቀረጹት መረጃ ምንነትን እንዲያብራራሉም፣ እንደ ምርመራ ዘገባችን ከሆነ ከአፍሪቃ ወደ ጀርመን የመጡ ስፖርተኞች ከአበረታታች ንጥረ ነገሮች ጋር የሚያያዙ ፍንጮች በተደጋጋሚ ያሉ የድብቅ መቅረጫ ሲዘን ብላክ ነው። ግለሰብ የተቀረጸ በማንኛውም ጊዜ ልናቀርበው የምንችለው መረጃም አለን። የተቀረጸው መረጃ ውስጥ ከዓለም ምርጥ ቁጥር አንድ አትሌቶች አንዷ የሆነችው አትሌት አበረታታች ንጥረ ነገር መውሰዷን ትናገራለች። ይህች አትሌት የበርሊን ማራቶን አሸናፊ ናት። ስማሀሴፕልት ኢትዮጵያ ሄደው ያቀናበሩትና በጀርመንኛ ቋንቋ የተላለፈው የቴሌቪዥን ዘገባ አዲስ አበባ ስታዲየም ውስጥ ከውድድር በኋላ የጽራ አበረታች ንጥረ ነገር ምርመራ ሜዳ ውስጥ እንደማይካሄድ ጽህፈት ቤቱ ዝግ ሆኖ ከአንድ ጠረጴዛ በስተቀር ምንም እንደሌለበት ያትታል። ተወዳዳሪ አትሌቶችም ከአንዱ በስተቀር ውድድራቸውን ጨርሰው ወደ ምርመራ ቦታ ሳይሆን ወደ ሌላ ቦታ ሲያመሩ ያሳያል። ዶክተር አያሌው ጽራ አበረታች ንጥረ ነገር ምርመራ የሚከናወነው በድንገት ሳይታ። ማሰብ መሆኑን እሳቸውን ጨምሮ ሌሎች የቡድኑ ዶክተሮች እንኳ ምርመራው መቼ እንደሚካሄድ እንደማያውቁ ተናግሯል። ሆን ተብሎ ማንም በሌለበት ጊዜ ተጠብቆ የተሰራ ዘገባ ነውም ብሏል። በዘንድሮ የጎርጎሪዮስ ዓመት በኢትዮጵያ ታይቶ በማይታይ መልኩም በርካታ አትሌቶች ላይ አበረታች ንጥረ ነገር ምርመራ እንደተደረገላቸው መነገሩን የስፖርት አማካሪው ጋዜጠኛ ኤልሻዳይ ነጋሽ ይናገራል። በቁጥር በምርመራና ግንዛቤ ማስጨበት ዙሪያ በአበረታች ንጥረ ነገር መጠቀም ከተጠረጠሩ ከሌሎች ሀገራት ጋር ሲነጻጸር በኢትዮጵያ ጥሩ ስራ እየተሰራ መሆኑን የገለጠው ኤልሻዳይ፣ ነገር ግን ይላል ነገር ግን እነዚህን ስራዎች እየተሰሩም ቢሆንም በሌላ በኩል ደግሞ የተለያዩ አትሌቶች ይህንን የምርመራ ሲስተም በማለፍ በአቋራጭ ውጤት ለማድረግ የሚያደርጉት ሙከራም ደግሞ ይቀጥላል እና ያ የዶፒንግ ስራን ተከታታይነት ያለው ማይቆም ወደፊት ደግሞ የበለጠም እንደገና ተጠናክሮ መቀጠል ያለበት ነገር ነው። ዶክተር አያሌው ጥላሁን በበኩላቸው ዘገባውን ተከትሎ ጉዳዩን በቅርበት ከሚከታተሉ ከዓለም አቀፍ ተቋማት ጋር መነጋገራቸውን ጠቅሷል። ተቋማቱ ስራቸውን አወድሰው በዛው ቀጥሉበት እንዳሏቸውም ተናግሯል። ቀደም ሲል እነዚህ ጸረ አበረታች ንጥረ ነገሮች በአዲስ አበባም ሆነ በሌሎች የኢትዮጵያ ከተሞች አይታዩም ነበር ያለው ጋዜጠኛ ኤልሻዳይ ንጥረ ነገሮቹ አሁን በቀላሉ መገኘታቸው አትሌቱ ላይ ምን ያህል የግንዛቤ ጉዳይ መጨመር እንደሚገባ ያመለክታል ብሏል።